በኢትዮጵያ መንግሥትና በህወሓት መካከል በደቡብ አፍሪቃ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆጠረለት የኢትዮጵያ መንግሥት ገለጠ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 ዓ.ም በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቀውናል ሲሉ በትዊተር ገጻቸው ማመልከታቸው ነው። መነሻው የሰሜኑ ጦርነት ጉዳይ የዛሬ ማክሰኞ መረጃ ደርሶናል። ዝርዝሩ በዕለቱ አቢይ ርዕስ ይቀርባል። በቤንሻንጉል ጉሙዝ ክልል መንግስትና የክልሉ አማጺ ቡድን የሰላም ስምምነት ተፈራረሙ። የዚህም ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይስተናገዳል። ክቡራትና ክቡራን አድማጮች ሐሙስ ጥቅምት አስር 2015 ነው እለቱ። አስተናጋጃችሁ አሉላ ከበድ ነኝ። ብርሃን ኃይሉ ለቅንብሩ ፓትሪክ ዲያ ደግሞ ለምህንድስናው ተሰይመዋል። የተቀሩ ባልደረቦቻችንም አብረውን አሉ። የሰዓቱን የዓለም ዜና ታዲያ የሚያሰማን እንግዲ ወልዴ ነው። መልካም ምሽት። ጤና ይስጥልኝ ክብራትና ክብራን እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዶል ነኝ። በኢትዮጵያ መንግስትና በህዋት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት የኢትዮጵያ መንግስት ገለጸ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቆናል ሲሉ በትዊታቸው አመልክተዋል። የአፍሪካ ህብረት ንግግሩን ለማስጀመር አዲስ ቀን ስለመቁረጡ ይህ ዘገባ እስከተጠናከርበት ጊዜ ድረስ ከህዋት በኩል የተባለ ነገር የለም። በተያያዘ ዜና በቀጠለው ጦርነት ሳቢያ መንግስት ከተለያዩ ዓለም አቀፍ አካላት የሚደርስበት ጫና እያየለ ሲሆን በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት በትግራይ ክልል በሲቪሎች ላይ የአየር ድብደባ ስለመፈጸሙ በርካታ ሪፖርቶች ደርሰውኛል ሲል የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የሰጠውን መግለጫ እየተጋነነ ነው ብሎታል። አድማጮች በዚህ ርዕስ ላይ በዕለቱ አብይ ርዕስ ሰፋ ያለ ዘገባ ይኖረናል። የማላዊ ፖሊስ ኢትዮጵያውያን ፍልሰተኞች ሊሆኑ ይችላሉ ያላቸውን የ25 ሰዎች አስከሬን በጅምላ ተቀብረው ማግኘቱን ትናንት አስታውቋል። መቃብሩ የተገኘው ማክሰኞ ነበር። በማግስቱ የአጥር ከለላ በጅተን አስከሬኖቹን ቆፍረን ማውጣት ጀመርን። እስካሁን 25 አስከሬኖችን አውጥተናል ሲሉ የፖሊስ ቃል አቀባዩ ፒተር ካላያ ለኤፍፒ ዜና ወኪል ተናግረዋል። ፖሊስ ወሬውን ያገኘው ከዱሎንጌ በስተሰሜን በስተ ሰሜን 250 ኪሎ ሜትር ርቀት ላይ ከምትገኝ ምዚምባ በተባለች መንደር ካሉ ነዋሪዎች እንደሆነ ታውቋል። ነዋሪዎቹ የዱር ማር ቆረጣ ላይ ሳሉ ድንገት ሰዎቹ የተቀበሩበት ስፍራ ማግኘታቸው ታውቋል። በማላዊ በኩል ወደ ደቡብ አፍሪካ ሊሻገሩ የሞከሩ ህገወጥ ወጥ ስደተኞች እንደሆኑ እንጠረጥራለን ብለዋል ፒተር። ከስፍራው በተገኘው መረጃ መሰረትም ዋቾቹ ዕድሜያቸው ከ25 እስከ 40 የሆኑ ኢትዮጵያውያን ናቸው ብለዋል ፒተር። እየፈረሰ ያለው በድን ተቆፍሮ ከወጣ በኋላ ለምርመራ መላኩም ታውቋል። በግምት ካለፈው አንድ ወር ወዲህ የተቀበሩ ይመስላል ብለዋል የፖሊሱ ቃል አቀባይ ፒተር። ከአህጉሪቱ በተሻለ በኢንዱስትሪ የበለጸገችው ደቡብ አፍሪካ ከምስራቅ አፍሪካ እና ከሌሎች የአህጉሪቱ ክፍሎች ለሚነሱ ድህነት ለተጫናቸው ስደተኞች መስህብ ነች። ማላዊ ደግሞ ተመራጭ አቋራጭ ነች። ፒተር ካልያ እንዳሉት በዚህ ዓመት ከጥር እስከ መስከረም ባለው ጊዜ ውስጥ ብቻ 221 ሕገ ወጥ ፍልሰተኞችን ማላዊ ድንበሯን አቋርጠው ሲያልፉ ይዛለች። ከእነዚህ ውስጥ 186ቱ ኢትዮጵያውያን ናቸው። ብሉናይል ስቴት በተባለው የሱዳን ግዛት ውስጥ በመሬት ይገባኛል ጥያቄ በተቀሰቀሰ የጎሳ ግጭት በሁለት ቀናት ውስጥ ብቻ 150 ሰዎች መገደላቸውን የአካባቢው መሪዎችና የሕክምና ባለሙያዎች ትናንት ተናግረዋል። በሐውሳ እና በተቀናቃኙ የዋድ አልማሂ ጎሳ አባላት መካከል በመሬት ይዞታ ይገባኛል የተጀመረው ጭቅጭቅ ወደ ግጭት አምርቷል። አካባቢው የሚገኘው ሁከት ባልተለየው የሱዳን ደቡባዊ ክልል ከመዲናዋ ካርቱም 500 ኪሎ ሜትር ላይ ነው። የኃይል ግጭቱ ትናንት ከበድ ያለ የተኩስ ልውውጥ መስመታቸውንና ቤቶች በእሳት መጋየታቸውን የአካባቢው ነዋሪዎች ለኤኤፍፒ ተናግረዋል። ከባድ የተኩስ ልውውጥ ነበር፣ ቤቶችም ተቃጥለዋል ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ ምስክር ተናግረዋል። በዋድ አልማሂ ክሊኒክ የሚሰሩ ስማቸው እንዲጠቀስ ያልፈለጉ የሕክምና ባለሙያም ክሊኒኩ አስር አስከሬኖችን መቀበሉን ተናግረዋል። ሮሰሪስ በተባለ ከተማ የሚገኝ የሆስፒታል ሰራተኛ የሆኑ ሌላ ግለሰብ ደግሞ አምስት አስከሬኖችንና አስር ቁስለኞችን መቀበላቸውን ተናግረዋል። አንድ የሐውሳ መሪ እንዳሉት ግጭቱ የተካሄደው የጸጥታ ኃይሎች በአካባቢው ባሉበትና የምሽት ሰዓት እላፊም በተጣለበት ሁኔታ ነው። በተመሳይ ቦታ ባለፈው ሳምንት በመሬት ይዞታ በተነሳ ግጭት 13 ሰዎች ሲገደሉ ሌሎች 24 ጉዳት ደርሶባቸዋል ሲል የተመድ የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ አስታውቋል። እንደ ኦቻ መረጃ ከሆነ ግጭቱ ባለፈው ሐምሌ ከጀመረ ወዲህ 149 ሰዎች ሲገደሉ 124 ቆስለዋል። 65 ሺህ የሚሆኑ ነዋሪዎችም ከመኖሪያቸው እንደተፈናቀሉ ተመድ ይገልጻል። የሐምሌው ግጭት የተጫረው የሐውሳው ወገን የሲቪል አስተዳደር ጥያቄ በማቅረቡና ይህም በተቃራኒ ወገን እንደ መሬት ፍለጋ ተደርጎ መቆጠሩ ነው ግጭቱ በመላ ሱዳን የተቆጡ ሰልፈኞች ወደ አደባባይ እንዲወጡ ሲያደርግ የሐውሳ ሰዎች ለተገደሉት ወገኖቻቸው ፍትህ እንዲሰጥ ሲሉ ጠይቀዋል ባለፈው ዓመት በአገሪቱ ጦር ሰራዊት አዛዥ አብድል ፈታህ አልቡርሃን የተመራ መፈንቅለ መንግሥት ከተካሄደ በኋላ ሱዳን እየጋመ በመጣው የፖለቲካ ግጭትና የኢኮኖሚ ቀውስ እየተናጠች ነው የመንግስት ስልጣን በወታደሩ በመነጠቁ ያችን አገር ለሰላሳ ዓመታት የመሩት ኦማር አልበሺር የዛሬ ሶስት ዓመት ከስልጣን ከተወገዱ በኋላ አገሪቱን ወደ ሲቪል አስተዳደር ለመሸጋገር የተያያዘውን ጉዞ ገጥቶታል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የእንግሊዟ ጠቅላይ ሚኒስትር ሊዝ ትረስ በተሾሙ በስድስት ሳምንታቸው ስልጣናቸውን እንደሚለቁ ዛሬ ከጥቂት ሰዓታት በፊት አስታውቀዋል የምጣኔ ሀብት ፕሮግራማቸው ገበያው ላይ በፈጠረው ቀውስና የወግ አጥባቂ ፓርቲያቸውን በመከፋፈሉ ነው ተብሏል። ሮይተርስ ከለንደን እንደዘገበው በአንድ ሳምንት ውስጥ አዲስ መሪ ይመረጣል። ተን ዳውኒንግ ስትሪት ከተባለው የጠቅላይ ሚኒስትር ቢሮ ደጃፍ ላይ ሆነው የተናገሩት ሊስትረስ የፓርቲያቸውን ትምምን ማጣታቸውን እና በምርጫ ዘመቻቸው ወቅት የገቡትን ቃል በተግባር ለመተርጎም አለመቻላቸውን አምነዋል። በመሆኑም ለግርማዊነታቸው ንጉሥ ቻርለስ ከፓርቲ መሪነቴ መልቀቄን አሳውቂያቸዋለ ብለዋል ትረስ። በአፍሪካ አህጉር ያለው የኮቪድ-19 ክትባት ስርጭት ተንገጭ አቅጮ ቆሟል። ይህም በአህጉሪቱ የሚገኙ 1.2 ቢሊዮን ሰዎችን በየጊዜው ተለዋዋጭ ለሆነው የተውሳክ በከፍተኛ ደረጃ ተጋላጭ አድርጓቸዋል ሲል የዓለም ጤና ድርጅት አስጠንቅቋል። ሊሳ ሽላይን ከጀኔቫ የላከችውን ዘገባ ደረጀ ደስታ ያቀርበዋል። ከዓለም ጤና ድርጅት የተገኙ አዳዲስ አሃዞች እንደሚያሳዩት የአዲስ ተከታቢዎች ቁጥር ከፍ ባለ መጠን ቀንሷል። ከሐምሌ እስከ መስከረም በነበረው ጊዜ የክትባቱን የወሰዱት ሰዎች ቁጥር ከግማሽ በላይም ቀንሷል። በዚህ አካሄድ የሚቀጥል ከሆነ አብዛኞቹ የአፍሪካ አገሮች በአመቱ መጨረሻ ሰባ ከመቶ የሚሆነው ህዝቦቻቸውን ለማስከተብ የተቀመጠውን ዓለም አቀፍ ግብ ላያሟሉ ይችላሉ ሲል የዓለም ጤና ድርጅት ባለስልጣናት ይናገራሉ። ምንም እንኳ ይህ መሰናክል ቢኖርም ለአደጋ ተጋላጭ የሆኑትን የህብረተሰብ ክፍሎች በተለይም አረጋውያንን በማስከተብ ረገድ መጠነኛ መሻሻል መደረጉን የዓለም ጤና ድርጅት አስታውቋል። በሌላ መልካም ዜናም ባለፉት 12 ሳምንታት ወረርሽኙ ከጀመረበት ጊዜ አንስቶ አፍሪካ ለመጀመሪያ ጊዜ አነስተኛ የኮቪድ ተጋላጮችን ቁጥር ያስመዘገበች ሲሆን የሟቾች ቁጥርም በመላው አፍሪካ ዝቅተኛ መሆኑን ድርጅቱ ጨምሮ አመልክተዋል። በአፍሪካ የዓለም ጤና ድርጅት ዳይሬክተር ማትሺድሶ ሞኤቲ ሲያብራሩ የክትባት አቅርቦቱ አሁን ችግር እንደሌለበት መገንዘቡ አስፈላጊ ነው። ካለፈው ዓመት መገባደጃ ጋር ሲነጻጸር አገሮች አሁን በየ100 ሰዎች የሚያገኙት የክትባት መድኃኒት መጠን በእጥፍ ጨምሯል። አለመታደል ሆኖ ግን ክትባቶች ከባድ የኮቪድ-19 በሽታን፣ ሆስፒታል መግባትንና የሞት መጠን ለመቀነስ የረዱ ቢሆንም ሰዎች ግን ፍርሃታቸው እየቀነሰ ክትባቶችንም ለመውሰድ ፈቃደኝነታቸው እያነሰ ነው። በርካታ የአፍሪካ አገሮች በክትባት ጥሩ ውጤት ማስመዝገባቸውን የገለጸው የዓለም ጤና ድርጅት በቅርቡ የተቀላቀለቻቸው ላይቤሪያን ጨምሮ ሞሪሼስ እና ሲሸልስ በአማካይ 70 ከመቶ በላይ መድረሳቸውን ገልጸዋል። ሩዋንዳም በቅርብ ጊዜ ውስጥ ከነዚህ አገሮች ጋር እንደምትቀላቀልም የጤና ድርጅቱ አስታውቀዋል። በምህጻረ ቃሉ ጋቪ የተባለው ክትባቶችን ለማዳረስ የሚሰራው ህብረት ልዩ አማካሪ የሆኑት ኦሬሊያ ንጉዌን ድርጅታቸው እስካሁን ለአፍሪካ 67 ሚሊዮን ክትባት መድኃኒቶችን ማከፋፈሉን አስታውቀዋል። ወረርሽኙ እስካለ ና ስጋት መፍጠሩን እስከቀጠለ ድረስ ክትባቶቹ ወደ አፍሪካ መላክ እንደሚቀጥልም ተናግረዋል። ይህ በእንዲህ እንዳለ በኮቪድ-19 ላይ የተጣለውን ከፍተኛ ማስጠንቀቂያ ማንሳት ጊዜው አለመሆኑን እና መሻሻሎች ቢኖሩም ወረርሽኙ አሁንም ዓለም ላይ የተጋረጠ አደጋ ነው ሲል የዓለም ጤና ድርጅት ዛሬ አስታውቋል። የጤና ድርጅቱ የኮቪድ-19 ኮሚቴ ባለፈው ሳምንት ተሰብስቦ በደረሰበት ውሳኔ መሰረት ወረርሽኙ አሁንም በሕዝብ ላይ የተጋረጠ ዓለም አቀፍ የጤና አደጋ ሲል ባለፈው ጥር 2013 ዓ ም የሰጠውን የአደገኛነት ደረጃ መልሶ ሰጥቶታል። የጤና ድርጅቱ ኃላፊ ቴድሮስ አድሃኖም ከኮሚቴው ውሳኔ ጋር እንደሚስማሙ ትናንት ለዜና ሰዎች ተናግረዋል። ኮሚቴው በተውሳኩ ላይ የሚደረገው ምርመራና ሕክምና በተለይም በልዩ ሁኔታ ተጠቂ ሊሆኑ በሚችሉ ማኅበረሰቦች ዘንድ ተጠናክሮ እንዲቀጥል አጽንኦት ሰጥቷል ብለዋል ዶክተር ቴድሮስ። የጤና ድርጅቱ ኮቪድ-19ን በሕዝብ ላይ የተጋረጠ ዓለም አቀፍ የጤና አደጋ ሲል የጠራው በጥር 2013 ከቻይና ውጪ በተቀረው ዓለም የተያዘው ሰው 100 ሰው ብቻ በነበረበትና ምንም ሞት ባልተመዘገበበት ወቅት ነበር። የኮቪድ-19 ኮሮና ወረርሽኝ ከጀመረ ጊዜ አንስቶ የጤና ድርጅቱ በመዘገበው መሠረት 622 ሚሊዮን ሰዎች ሲያዙ ከ6.5 ሚሊዮን በላይ ደግሞ ሕይወታቸውን አጥተዋል። ይህ ቁጥር እጅግ ዝቅተኛው ግምት እንደሆነ ይታመናል። በሚሊዮን የሚቆጠሩ ሰዎች በየሳምንቱ እንደሚያዙ፣ ነገር ግን ክትትልና ቁጥጥሩ እየቀነሰ መምጣቱን የጤና ድርጅቱ የቴክኒክ ኃላፊ ማሪያ ቫን ኬርኮቭ ተናግረዋል ሲል ኤኤፍፒ የዜና ወኪል ዘግቧል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ጥቅምት 10 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ቆንጅት ታዬ የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ራብ ማክሊን ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳችሁ በመግቢያው ያስተዋወቅኩት ዘገባ ነው፣ የሰሜን ጦርነት ጉዳይ። የዛሬ ሐሙስ መረጃ በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት የኢትዮጵያ መንግስት ገለጠ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 ዓ ም በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቆናል ሲሉ ነው በትዊተር መልእክታቸው ያስተላለፉት። የአፍሪካ ህብረት ንግግሩን ለማስጀመር አዲስ ቀን ስለ መቁረጡ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከህወሓት በኩል የተባለ ነገር የለም። በተያያዘ ዜና በቀጠለው ጦርነት ሳቢያ መንግስት ከተለያዩ ዓለም አቀፍ አካላት የሚደርስበት ጫና እያየለ ሲሆን፣ በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽሕፈት ቤት በጦርነቱ በትግራይ ክልል በሲቪሎች ላይ የአየር ድብደባ ስለመፈጸሙ በርካታ ሪፖርቶች ደርሰውኛል ሲል የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የሰጠውን መግለጫ የተጋነነ ብሎታል። ለሁሉም ኬኔዲ አባተ። ተራዝሞ የነበረው በኢትዮጵያ ፌዴራል መንግስትና በህወሀት መካከል በደቡብ አፍሪካ ሊደረግ የታቀደው የሰላም ንግግር በሚቀጥለው ሳምንት እንደሚጀመር የኢትዮጵያ መንግስት አስታውቋል። የአፍሪካ ህብረት መስከረም 28 2015 ዓ ም ሊያስጀምረው ቀጠሮ ይዞለት የነበረው የሰላም ንግግር ላልተወሰነ ጊዜ መራዘሙንና ሁለት ዓመት ሊሞላው ሁለት ሳምንት ብቻ የቀሩት የሰሜን ኢትዮጵያው ጦርነት ተጠናክሮ መቀጠሉን ተከትሎ ግጭቱ እንዲቆምና የሰላም ንግግሩ በአስቸኳይ እንዲጀመር የሚቀርቡ ዓለም አቀፍ ጥሪዎች ከሰሞኑ መበራከታቸው ይታወቃል። ይህንን ጥሪ ካቀረቡት አካላት መካከል የሆነው የሰላም ንግግሩ መሪ የአፍሪካ ህብረት በደቡብ አፍሪካ ያዘጋጀው የሰላም ንግግር ሰኞ እለት እንዲጀመር ቀጠሮ መያዙን የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አስታውቀዋል። አምባሳደር ሬድዋን በትዊተር ገጻቸው የሰላም ንግግሩ ጥቅምት 14 2015 ዓ ም በደቡብ አፍሪካ እንደሚካሄድ የህብረቱ ኮሚሽን አሳውቆናል ብለዋል። አክለውም በንግግሩ እንደምንሳተፍ ቃላችንን በድጋሚ አረጋግጠናል ነው ያሉት። ለሰላም ንግግር የተያዘውን አዲስ ቀጠሮ በተመለከተ የአሜሪካ ድምጽ አስተያየት የጠየቀ ቃቸው የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ ህብረቱ የሁለቱን አካላት የሰላም ንግግር ለማስጀመር በሂደት ላይ መሆኑን አረጋግጠው ዝርዝሩን እንደ አስፈላጊነቱ ከተወያዮቹ ጋር በመመካከር እናቀርባለን የሚል ምላሽ ሰጥተዋል። ከዚህ ቀደም በአፍሪካ ህብረት የቀረበለትን የሰላም ንግግር ግብዣ እንደሚቀበል የገለጸው ህወሀት ግን ህብረቱ ንግግሩን ለማስጀመር አዲስ ቀን ቆርጦ ተለዋጭ ቀጠሮ ስለመያዙ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያሳወቀው ነገር ነገር የለም። ይሁን እንጂ የአፍሪካ ህብረት ባለፈው ቅዳሜ በድጋሚ ያቀረበውን የግጭት ማቆምና የሰላም ንግግር የመጀመሩን ጥሪ እንደሚቀበል ያሳወቀው ህወሀት ግጭቱ በአስቸኳይ እንዲቆምና የሰብአዊ እርዳታ ያለምንም መደናቀፍ ወደ ትግራይ ክልል እንዲገባ ዓለም አቀፉ ማህበረሰብ ኃላፊነቱን በአስቸኳይ ሊወጣ ይገባል ማለቱም ይታወሳል። ለሰላም ንግግር ዝግጁ መሆኑን በተደጋጋሚ ያረጋገጠው የኢትዮጵያ መንግስት በበኩሉ ተኩስ እንዲቆም ለሚቀርቡ ጥሪዎች ግን በይፋ የሰጠው ምላሽ የለም። ሆኖም መንግስት ባለፈው ሰኞ ጥቅምት 7 215 ዓ ም በሰጠው መግለጫ የአገሪቱን ሉዓላዊነትና የግዛት አንድነት ለማስከበር እየወሰድኩት ነው ያለውን እርምጃ መቀጠል የግድ አስፈላጊ ነው ሲል ይኸውም በትግራይ ክልል የሚገኙ ሁሉንም የአውሮፕላን ማረፊያዎች የፌዴራል ተቋማትንና ታላላቅ መሰረተ ልማቶችን በአፋጣኝ መቆጣጠርና መጠበቅ ስላለበት የሚያደርገው እንደሆነ አመልክቷል። ይሁን እንጂ በቀጠለው ጦርነት ሳቢያ መንግስት ከተለያዩ ዓለም አቀፍ አካላት የሚደርስበት ጫና በርትቷል። የሰብአዊ መብት ተሟጋቹ ሂማን ራይትስ ዎች ሲቪሎችን ለመጠበቅ በኢትዮጵያ መንግስት ላይ ማዕቀብ ይጣል ሲል ትናንት መጠየቁ ይታወሳል። ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ደግሞ የኢትዮጵያና የኤርትራ መከላከያ ሰራዊቶች በጋራ የሚያካሂዱትን ወታደራዊ ጥቃት በአስቸኳይ እንዲያቆሙ ያሉ ሲሆን ጉተሬዥ አክለውም በኢትዮጵያ ያለው ሁኔታ ከቁጥጥር ውጭ እየሆነ ነው ማለታቸው አይዘነጋም። በመንግስታቱ ድርጅት የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀስላሴ ለድርጅቱ ዋና ጸሐፊ በትዊተር ገጻቸው በሰጡት ምላሽ የዋና ጸሐፊውን መግለጫ ከመጠን በላይ የተጋነነና እውነታውን የማያንጸባርቅ ብለዋል። ከትናንት በስቲያ አንዳንዶች ተባብሷል እያሉ ቀለም ከሚቀቡት በተቃራኒ። አሁን ላይ በኢትዮጵያ ያለው ግጭት እያበቃ ነው ያሉት አምባሳደር ሬድዋን ደግሞ አንዳንዶች የሰላም ንግግሩን ለማደናቀፍና በሚወሰደው የመከላከል እርምጃ ላይ የውሸቱ እንጀላዎችን በማሰራጨት ላይ መሆናቸው አሳዝኖናል በማለት በዛሬው ትዊታቸውም ቅሬታቸውን አቅርበዋል። በተያያዘ በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት ባወጣው መግለጫ የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከትናንት በስቲያ የሰጠውን መግለጫ ተቃውሟል። የቢሮው ቃል አቀባይ ራቪና ሻምዳሳኒ ከትናንት በስቲያ ማክሰኞ በጄኔቫ በሰጡት መግለጫ በትግራይ ክልል የኢትዮጵያ ኃይሎች የፈጸሟቸው አንዳንድ የአየር ድብደባዎች ሲቪሎችን ያለዩ ናቸው ያሉ ሲሆን በክልሉ ውስጥ በደረሰ የአየር ድብደባና የመድፍ ጥቃት በሰላማዊ ሰዎች ላይ ጉዳትና የንብረት ውድመት መድረሱን የሚገልጹ በርካታ ሪፖርቶች ደርሰውናል ብለው ነበር። የቢሮውን መግለጫ አላስፈላጊና የተጋነነ ሲል የተቸው በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት የኢትዮጵያ መንግስት በሰላማዊ ሰዎችና በግብረሰናይ ሰራተኞች ላይ ሊደርስ ለሚችል ማንኛውም ጉዳት የተሰማውን ጥልቅ ሐዘን ገልጿል ጉዳቶች ደርሰው ከሆነም ምርመራ ለማድረግና የእርምት እርምጃዎችን ለመውሰድ ቁርጠኛ አቋም ይዟል ሲልም የመንግስትን አቋም አንጸባርቋል። አክሎም የኢትዮጵያ መከላከያ ሰራዊት ከፍተኛ ጥንቃቄ በማድረግ በከተሞች አካባቢ የሚደረጉ ግጭቶችን በማስወገድ ሰላማዊ ዜጎችን ከጉዳት መጠበቅ ችሏል ያለው የቋሚ መልእክተኛ ጽህፈት ቤቱ መንግስት ለሲቪሎች እርዳታ ለማድረስና ተጠያቂነትን ለማረጋገጥ እያደረገ ነው ያለውን ጥረት ጠቅሶ በዚህ ጥረት ዙሪያ ከተመድ የሰብዓዊ መብቶች ከፍተኛ ኮሚሽነር ቢሮ ጋር ተባብረን ለመቀጠል ዝግጁ ነን ብሏል። በሌላ በኩል የተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታያ አጽቀ ስላሴ የእርዳታ ቁሳቁስ የጫኑ ተሽከርካሪዎች ወደ ትግራይ ክልል በመጓዝ ላይ ናቸው ሲሉ በትዊተር መልእክታቸው ገልጸዋል። የኢትዮጵያ መከላከያ ሰራዊት በተቆጣጠራቸው የትግራይ ክልል አካባቢዎች የሰብአዊ እርዳታ የማድረስ ተግባራትን እንዲመራ በመንግስት የተቋቋመው ኮሚቴ ትናንት በሰጠው መግለጫ ደግሞ ከረድኤት ድርጅቶች ጋር በመተባበር ተግባራዊ ስራ መጀመሩንና ከሚቀጥለው ሰኞ አንስቶ ወደ ሽሬ በአውሮፕላን እርዳታ ማድረስ እንደሚጀመር ጠቁሟል። ጦርነቱ ዳግም ማገርሸቱን ተከትሎ ወደ ትግራይ ክልል የሚገባው የእርዳታ አቅርቦት መቋረጡ ይታወቃል። እርዳታ ባለመቅረቡ ምክንያት በርካቶች ለርሃ መጋለጣቸውን በተደጋጋሚ የገለጸው ህወሀት የተኩስ አቁም ጥሪዎችን እንደሚቀበል ባሳወቀበት የእሁዱ መግለጫው አዝመራ በሚሰበሰብበት በዚህ ወቅት ሚሊዮኖችን የሚመግብ ምርት በሚያመርቱ በሁሉም የትግራይ አካባቢዎች ጦርነት እየተካሄደ ነው። በመሆኑም አስቸኳይ የግጭት ማቆም ካልተደረገ በክልሉ ያለው ሰብአዊ ቀውስ ይበልጥ ይባባሳል ማለቱ ይታወሳል። የተለያዩ ዓለም አቀፍ አካላትም የሰብአዊ እርዳታ ወደ ክልሉ እንዲገባ በመጠየቅ ሰሞኑን ባወጧቸው መግለጫዎች ይህ ካልሆነ ቀድሞውኑም በከፍተኛ የምግብ እጥረት ችግር ላይ የሚገኘው የክልሉ ህዝብ ለከፋ ረሃብ ሊጋለጥ ይችላል ሲሉ አስጠንቅቀዋል። ህወሀት እርዳታ ወደ ትግራይ እንዳይገባ አድርጓል ሲል ለችግሩ የፌዴራሉን መንግስት ተጠያቂ ሲያደርግ መንግስት በበኩሉ የእርዳታ ምግብ አቅርቦቶችን ለታጣቂዎቹ ይጠቀማል፣ በክረምት ወቅት ጦርነት በመክፈት እርዳታ እንዳይገባ ከማድረግ በተጨማሪ አርሶ አደሩ ተረጋግቶ የግብርና ስራውን እንዳይሰራም አድርጓል ሲል ህወሀትን ተጠያቂ ያደርጋል። በአንዳንድ ለጋሽ ድርጅቶችም ጭምር የእርዳታ አቅርቦቶችን ዘርፏል በሚል የሚቀርብበትን ውንጀላ የማይቀበለው ህወሀት በበኩሉ ለጦርነቱ መቀስቀስም ተጠያቂው የፌዴራል መንግስት እንደሆነ ነው የሚገልጸው። ይህ በእንዲህ እንዳለ በኢትዮጵያ ያለውን ጦርነት እያባባሰ ያለው የጥላቻ ንግግር ነው ያሉት በተባበሩት መንግስታት የዘር ማጥፋት መከላከል ልዩ አማካሪ አሊስ ዋይሪሙ የቴክኖሎጂ ኩባንያዎች የጥላቻ ንግግሮችን ለመቆጣጠር የተቻላቸውን ሁሉ ማድረግ አለባቸው ስለማለታቸውም አሶሽትድ ፕሬስ ዘግቧል። ከግጭቱ ጋር በተያያዘ በፖለቲካ መሪዎችና በታጠቁ ቡድኖች የሚደረጉ የጥላቻ ንግግሮች ያለማቋረጥ ቀጥለዋል ሲሉም አማካሪዋ ትናንት በሰጡት መግለጫ አመልክተዋል። እነዚህ ንግግሮች ደግሞ በማህበራዊ መገናኛ ብዙኃን እንደሚሰራጩ ጠቁመው የቴክኖሎጂ ኩባንያዎች መላ እንዲያበጁላቸው ስለመጠየቃቸውም በዘገባው ተጠቅሷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። አድማጮች፣ በተከታዩ የመጽሔር ርዕስ ደግሞ ወደ ቤንሻንጉሉ ሰዳችሁ ቤንሻንጉል ጉሙዝ ክልል መንግስትና የክልሉ አማጺ ቡድን የሰላም ስምምነት መፈራረማቸው ተገለጠ። የቤንሻንጉል ጉሙዝ ክልላዊ መንግስትና ክልሉ ታጥቆ የሚንቀሳቀሰው የጉሙዝ ሕዝቦች ዴሞክራሲያዊ ንቅናቄ ጎሆዴን ችግሮችን በውይይት ለመፍታት የሚያስችል የሰላም ስምምነት ተፈራርመናል ሲሉ ሁለቱም ወገኖች አመልክተዋል። ስምምነቱ ዘላቂ ሰላም ያመጣል ሲሉም ለአሜሪካ ድምፅ ገልጠዋል። ናኮር መልካ ነው የተከታተለው። የሰላም ስምምነት ሰነዱን የቤኒሻንጉል ጉሙዝ ክልል በእሰ መስተዳደር አቶ አሻሊያሰን እንዲሁም በታጣቂዎች በኩል የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሁዴን ሊቀመንበር አቶ ግራኝ ጉደታ በአሶሳ ከተማ መፈራረማቸውን የክልሉ ኮሚኒኬሽን ጽህፈት ቤት ምክትል ኃላፊ አቶ አድማሱ ሞርካ ለአሜሪካ ድምፅ የተናገሩት ስምምነቱ ባለፉት ሶስት ዓመታት በክልሉ በርካታ ሰዎች ለተገደሉበትና ለተፈናቀሉበት ግጭት እልባት ይሰጣል ተብሎ ይታመናል ሲሉም አቶ አድማሱ ገልጸዋል። ስለዚህ ጉዳት ነው በጣም እያየን ያለው የሚለው ነገር፣ በዚህ መነሻነት አሁን ይሄ ከንብረት ውድመት ጋር ተያይዘው አሁን ካለው ሰዎች መፈናቀል ጋለው አሁን ካለው ሞት ጋር ስጋት ጋር ተያይዘው አሁን እኛ ጥሪ የመንግስት አደረግለን ጥሪ የሰላም ጥሪ መሰረት ይሄንም አከብረን አሁን የምናየው አንፃራዊ ሰላም ዘላቂ ሰላም ለማድረግ ይሄን የጋራ መግባቢያ ሰነድ መፈራረም አስፈላጊም በሚል ነው። በጣም እዚህ ላይ በሁለቱም በጎድን እና በክልሉ መንግስት የነበረው አቋ ማለት ነው። የታጣቂው ቡድን ጉሁዴ ሊቀመንበር አቶ ግራኝ ጉደታ ተመሳሳይ ሀሳብ አንጸባርቀዋል። በቤን ሻንጉል ጉሙዝ ክልላዊ መንግስት ና የጎድን ታጣቂዎች መካከል የሰላም ስምሌቱ ሰነድ ነው የተቆራረ ነው። የስምሌቱ ዋና ዓላማ እንደኛ በቤን ሻንጉል ጉሙዝ ክልል በመተከል ዞንና ከማሺ ዞን ለአንዴ ና ለመጨረሻ ጊዜ አስተማማኝ ና ዘላቂ ሰላም፣ ልማት ና ዕድገት እንዲመጣ ለማድረግ በክልሉ ውስጥ ማንኛውም ዜጋ ሰብዓዊና ዲሞክራሲያዊ መብታቸውን ተጠብቆላቸው በነጻነት እንዲንቀሳቀሱ ለማስቻል የተደረገ ስምምነት ነው። ይህ ብቻ ሳይሆን በማወያየት ችግሮችን የሚፈታበት በሀሳብ የበላይነት የሚያምን ዜጎች ለመፍጠር ቀደሞ የተደረገ ስምምነት ነው። በርካታ ወጣቶች በጉዴኝ ስም ታስረዋል። አባላት እና አመራሮቻችንም በእስር ላይ ይገኛሉ ብለዋል አቶ ግራኝ። እሳቸው አለ ስላሉት የእስር ጉዳይ ሰፊ ውይይት መደረጉን አስታውቀዋል። የታሰሩ ሰዎች በምን መልኩ መፈታት እንዳለበት ስራ የተጀመረ ቤት ሁኔታ ስለሆነ

እነዚህም ታይቶ መንግስት ኪስ ላይ ያለው ወይም በኢዴት ላይ ያለው ኪሳቸው እንዲቋረጥ እዚህ አቶሳ ያሉ ፍርድ ቤት የቀረቡ ማስረጃ የለም እና ስለዚህ ከሺ ላይ እንደዚህ ከሚገርም ሁኔታ ነው ያለው እና ይህ ሁሉ በአካተተ መልኩ ክልሉ መንግስትም የኛ ጥያቄ ተቀብለው አሁን ስራ ጀምሯል። በስምምነቱ ውስጥ ከተካተቱ አንኳር ጉዳዮች መካከል ይህ የስርዓት ጉዳይ የሚገኝበት መሆኑን የጠቆሙት የክልሉ ኮሚኒኬሽን ምክትል ኃላፊ አቶ አድማሱ ተከታዩን አብራርተዋል። እዚህ ከታሰሩ አባላቶቻቸውና አመራሮቻቸው ጋር ተያይዞ ያለው ነገር ፕላስም ደግሞ በስሜ ጎዲን የታሰሩ አካላቶች የጉምዝ ወጣቶችም ምን መሆን አለባቸው የሚለው ነገር እሱ ሰነዱ ላይ ግልጽ ያለ ነገር ነው የተቀመጠና ምናልባት እንደዚህ አይነት ነገሮች በተለይ በህግ የተያዙ ነገር አሉ እነዚህ በህግ የተያዙ ነገሮች ምናልባት በፌዴራል ለምሳሌ ክስ የተመሰረትባቸው አሉ። በክልሉ ምናልባት እየተከሰሱም ካለ ይህን በክልሉ መንግስት የተቀመጠው ምናልባት ይህ ስምምነት ሲደረግ ይህን በማነጋገር በተለይ ህግ አካላት ከፌዴራልም ሆነ ከክልሉ ጋር በመነጋገር አንደኛ የተከሰሱ ሰዎች ምናልባት የሚለው ነገር የክሳቸው የወንጀላቸው ተወንታይቶ ክሳቸው የሚቋረጥበት መንገድ ፕላስ ደግሞ በምዘረት የሚለፉ ደግሞ በምዘረት የሚለው ነገር በዚህ ላይ የጋራ ስምምነት ተደርጓል ማለት ፈልጋሉ። በሌላ በኩል በካማሽና መተከል ዞኖች ውስጥ ታጥቀው ይንቀሳቀሱ የነበሩ ከሰባት ሺህ በላይ ታጣቂዎች በሰላማዊ መንገድ ወደ ህብረተሰቡ መቀላቀላቸውን የታጣቂው ቡድን መሪ ገልጸዋል። ታጣቂዎች ባለፈው በሁለቱ ዞኖች ከሰባት ሺህ በላይ ነው የገቡት ዳና ራሱ ከዚህ ከስምምነት ሰምቶ ትላንት በመተከል ዞን

የሚገቡ እንጂ ዝም ብሎ አይደለም። ኮሚቴ ተቋቁሞ ሌላ ኮሚቴ አማካኝነት ፖሊስ እየተመዘገበ ነው የሚገቡ እንጂ ዝም ብሎ ይዘው አይገቡም። ከስራቸው የተፈናቀሉ የጉዴን አባላትና አመራሮችን ወደ ስራ መመለስ በስምምነቱ ከታቀፉ ነጥቦች መካከል መሆኑን አቶ አድማሱ ጠቁመዋል። ስራ የሚፈልጉ ወጣቶችንም በተመለከተ የታቀደ ነገር መኖሩን አቶ አድማሱ ጨምረው ገልጸዋል። እንደ ሀገርም እንደ ክልል ያለው የተያዘ ጉዳይም ቢሆን ስለሆነ ምናልባት የነሱ አባላትም ስርአት የሆኑ ካሉ dan sebenarnya dulu ayat tahun tu nak ትምህርት ደረጃቸው ባለው ስነ ምግባር የሚሰጣቸው ቦታ እነሱን ፊት የሚያደርጉ ቦታ ተሰጥቶ ነው ያለው። አንዳንድ ሰዎች አሁንም ይሰጣል የሚል ይህን እንደ አንድ ነገር ተቀምጠዋል። ትምህርት ደረጃቸው ዝቅ ያሉ ወጣቶችን እንደ ማንኛውም ሌላ ወጣት በሚፈልጉት የምናደራጅበት የስራ መስክ ያሁን፣ ለምሳሌ በወርቅ ልፈልግ እችላለሁ፣ በአሻዋ ላይ በእርሻ በማረስ ላይ በሚል ላይ በዛ ልክ በማደራጀት ይሄን ማድረግ አለብን የሚል በጋራ ስምምነት የተቀመጠበት ሁኔታ ነው መንግስትና ጉዴን በጋራ ለዘላቂ ሰላም ሰላምና መረጋጋት ለመስራት በተጨማሪም በማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ እንቅስቃሴዎች ለመተባበር መስማማታቸውን ሁለቱም ወገኖች ገልጸዋል። የአሁኑ ስምምነት ከዚህ ቀደም በሁለት ዙር የነበረውን በባህላዊ መንገድ የተደረገውን የእርቀ ሰላም ስምምነት የሚያጸና በከፍተኛ አመራሮች መካከል የተካሄደ የሰላም ስምምነት ነው ሲሉም ሁለቱም ወገኖች ገልጸዋል። በክልል ውስጥ ባለፉት አራት ዓመታት በደረሰው ጥቃት በርካታ ሰዎች ተገለዋል። በመቶ ሺዎች የሚቆጠሩ ተፈናቅለዋል። ሰላምን በማስፈን ተፈናቃዮችን ወደ የአካባቢያቸው እየመለሰ መሆኑንና መልሶ ለማቋቋም ዘርፈ ብዙ ተግባራትን እየከወነ እንደሚገኝ መንግስት መግለጹም ይታወሳል። ለአሜሪካ ድምፅ ናኮርመልካ ካምቦ። አመሰግናለሁ ናኮር። አድማጮች በተከታዩ መጽሔት ድረስ ደግሞ ከቤንሻንጉል ወደ ደቡብ ኢትዮጵያ ነው የምናቀናው። ለደቡብ ኢትዮጵያ ሕዝብ ውሳኔ ማስፈጸሚያ ከ400 ሚሊዮን ብር በላይ በጀት ተፈቀደ ይላል። የኢትዮጵያ ምርጫ ቦርድ በመጪው ጥር 29 ቀን ለሚያካሄደው የደቡብ ኢትዮጵያ ሕዝብ ውሳኔ ማስፈጸሚያ ከመንግስት ይህ 400 ሚሊዮን ብር በላይ በጀት እንደተፈቀደለት ቦርዱ አስታውቋል። በደቡብ ክልል በሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች ህዝበ ውሳኔውን ለማካሄድ የተለያዩ ዝግጅቶች እየተደረጉ መሆኑንም የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ተናግረዋል። ቦርዱ ህዝበ ውሳኔውን ለማካሄድ አንድ የማስተባበሪያ ጽፈት ቤትና ሀያ አራት የማዕከላት ጽፈት ቤቶችን ለማደራጀት እየሰራ ቢሆንም ከመንግስት አካላት ግን በቂ ምላሽ እያገኘን አይደለንም ብለዋል ዋና ሰብሳቢዋ። የብሔራዊ ምርጫ ቦርድን ጋዜጣዊ መግለጫ የተከታተለው ዘጋቢያችን ገብረ ሚካኤል ገብረ መድን ተከታዩን አድርሶናል። የኢትዮጵያ ምርጫ ቦርድ በደቡብ ክልል በሚገኙና አንድ የጋራ ክልል ለመመስረት ጥያቄ ባቀረቡት ስድስት ዞኖችና አምስት ልዩ ወረዳዎች ውስጥ ጥር 29 ቀን 2015 ዓ ም ለሚያካሂደው ህዝበ ውሳኔ ከመንግስት የ410.1 ሚሊዮን ብር በጀት እንደተፈቀደለት በዛሬ ዕለት ገልጿል። የተፈቀደው በጀት ቦርዱ በጠየቀው መጠን ባለመሆኑ በስራው ሂደት ተጨማሪ በጀት ሊጠይቅ እንደሚችል የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ገልጿል። በመረጃ ላይ የተመሰረተ ግምት አድርገን ነው በጀቱን በጥንቃቄ ያዘጋጀ ነው። ግን ያው የተወካዮች ምክር ቤት አንዳንዶቹ የተጋነኑ ናቸው፣ አንዳንዶቹም በማስረጃ የተደገፉ አይደሉም በሚል ቅነሳ አድርጓል። በእኛ በኩል ምናልባት አሁንም በምናደርጋቸው እንቅስቃሴዎች ውስጥ ልናተርፍ የምንችለው ሴቭ ማድረግ የምንችልባቸው ነገሮች ካሉ እያየን ነው። በዚህ በአራት መቶ አስር ሚሊዮኑ ውስጥ ለመስራት የምንችልበትን ሁኔታ ለመፍጠር ማለት ነው። ግን ያ የሚያቀት ከሆነ መልሰን ተጨማሪ በጀት መጠየቃችን የማይቀር ነገር ነው። በመጪው ጥር ወር ለሚካሄደው ህዝበ ውሳኔ በአርባ ምንጭ ከተማ የሚቋቋም አንድ ማስተባበሪያ ጽህፈት ቤት እና ሀያ አራት የማዕከላ ጽህፈት ቤቶች እንደሚያስፈልጉት የገለጹት ዋና ሰብሳቢዋ እስካሁን ማደራጀት የተቻለው ግን የአርባ ምንጩን ብቻ ነው ብለዋል። ምክንያቱ ደግሞ የመንግስት አካላት አፋጣኝ ምላሽ አለመስጠታቸው ነው ሲሉ አብራርተዋል። ጽህፈት ቤቶቹን የማደራጀት ሂደቱን ጀምረናል። የህዝበ ውሳኔ ማስተባበሪያ ዋና ጽህፈት ቤቱ በአርባ ምንጭ ተከፍቷል። ከዛ ውጪ በእያንዳንዱ ዞን እና በልዩ ወረዳ ላይ ማስተባበሪያ ጽህፈት ቤት መክፈት ይኖርብናል። ዛሬ በያዝነው ዕቅድ መሰረት መከፈት መቻል ነበረባቸው ብለን እናምናለን። ሆኖም የአካባቢው መስተዳደሮች በፍጥነት ምላሽ ስላልሰጡን እና ለቢሮ የሚሆኑ ቦታዎችን ስላላቀረቡ ያ ሳይፈጸም ቀርቷል። ህዝበ ውሳኔውን ለማካሄድ ከ18 ሺህ በላይ የምርጫ አስፈጻሚዎች እንደሚያስፈልጉ ብርቱካን ሚደቅሳ ገልጿል። ከዚህ በፊት በነበረው ምርጫ የተሳተፉ ዘጠኝ ሺህ አስፈጻሚዎች ይህን ህዝበ ውሳኔ ለማስፈጸም ፈቃደኞች መሆናቸውን እንደገለጹም አመልክቷል። ተጨማሪ የአስፈጻሚዎች ምልመላ እየተደረገ እንደሆነም ጠቁመዋል። ህዝቡ በአስፈጻሚዎች ገለልተኝነት ላይ በቀጥታ አስተያየት የሚሰጥበት ስርዓት እንደሚዘረጋም ተናግረዋል። ከፓርቲዎችም ከመንግስትም ጋር ባደረግናቸው ምክክሮች የአስፈጻሚዎችን ገለልተኝነት ማረጋገጥ በተመለከተ ብዙ የሚያሳስባቸው ነገር እንዳለ ስለገለጹልን ማንኛውም ዜጋ እጩ አድርገን ያቀረብናቸውን አስፈጻሚዎች ላይ ችግር አለ ብሎ በሚያምንበት ጊዜ አስተያየት መስጠት የሚችልበትን ሁኔታ ፈጥረናል። እሱም ኦንላይን ነው የምናደርገው። በየአካባቢው ሰው መራጩ አስፈጻሚዎቹ ማን እንደሆኑ ተመልክቶ ችግር አለባቸው የሚል ከሆነ ከህዝብ አስተያየት እንቀበላለን። በአንዳንድ ዞኖች ውስጥ ራስን ችሎ በክልል የመደራጀት ጥያቄን የሚያራምዱ አካላት መኖራቸውን የምርጫ ቦርድ እንዴት እንደሚመለከተው የተጠየቁት የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ይህን የመወሰን የእኛ ስልጣን አይደለም ብለዋል። የትኛውም ዞን ወላይታም ሆነ ሌሎች ዞኖች በምክር ቤታቸው በክልልነት የመደራጀት ጥያቄን አንስተው ውሳኔ ሊሰጡ ይችላሉ። ሶ መጀመሪያ ውሳኔው ማለቅ ያለበት በዛ ደረጃ እንደሆነ ከህገ መንግስትና ከህግ አሰራር አኳያ ግልጽ ነው። ከዛ እንግዲህ ሁለት አካሄዶች አሉ። እስካሁን ያየናቸው ወደ ምክር ቤታቸው ወደ ክልል ምክር ቤት ሄደው በክልል ምክር ቤት በኩል ተጠናቆ ነው ወደ ምርጫ ቦርድ ሊመጣ የሚችለው። ሌላው ደግሞ በይግባኝ ከክልል ወደ ፌዴሬሽን ምክር ቤት ሄዶ ፌዴሬሽን ምክር ቤት ጋር ህዝበ እንዲደረግ ተብሎ ሲወሰን ወደ እኛ የሚመጣበት አግባብ እንዳለ ያው የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔም ያንን ነው የሚያሳየው። ከዛ ውጭ ቀጥታ ይሄ ዞን ወይም ይሄኛው ልዩ ወረዳ ወይም እንደዚህ ለእኛ ቀጥታ ጥያቄ አቅርቦ በክልልነት ይደራጆ አይደራጆ የሚለውን የምናስተናግድበት አግባብ የለው የእኛም ስልጣን አይደለም። ከሶስት ሚሊዮን በላይ መራጮች ድምፅ እንደሚሰጡበት የተገመተው ይህንን ህዝበ ውሳኔ ለማስፈጸም ከሶስት ሺህ ሰባት መቶ በላይ የድምፅ መስጫ ጣቢያዎች እንደሚደራጁ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ አራት ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ሳምንታዊው ቅንብር የተፈጥሮ ሳይንስና አካባቢ የተፈጥሮ ሳይንስና አካባቢ ለምሽቱ ባሰናዳው ቅንብር የኢትዮጵያ አርሶ አደሮች የአየር ንብረትና የአየር ሁኔታ ለውጥ ዙሪያ በቂ መረጃዎችን አለማግኘታቸው ለእርሻ ምርታቸው መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርብ የወጣ ጥናት ማመልከቱን ይተርካል። ዓለም አቀፉ የእድገት ማዕከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው በዚህ ጥናት ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ የሚያገኙ አርሶ ከ18 በመቶ በታች መሆናቸውን አመልክቷል። መረጃው ያላቸው አርሶአደሮችም በበቆሎ ምርታቸው ከ27 ከመቶ በስንዴ ደግሞ 17 ከመቶ የበለጠ ምርታማ እንደሚሆኑ አስታውቋል። ስመኝሽ የቆየ አንዳንድ አርሶአደሮችን የግብርና ባለሙያዎችንና እንዲሁም ጥናቱን ያካሄደው ተቋም የኢትዮጵያ ወኪል የምጣኔ ሀብት ባለሙያውን ዶክተር ስንሻው ታምሩን አነጋግራ ተከታዩን አቀናብራለች። በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉት የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ እህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ። ድሮ መዳበረ ማንፈልግ ክረም እያደግዳል። መሬቱ የድሮ አፈርና የአሁኑ አፈር የተለያየ የድሮ አፈር ቶክሶ በጣም ሚኒራል እንትን ያለው ነው የአሁኑ በዓመት በዓመት በመዳበሪያ ተቀስጦ ወይም ደግሞ ዝናብ አጥቶ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ዱሮ አይደለም እና በመዳበሪያ ካለበለዚያ ግን ምንም አይገኝም ከአፈሩ። ከዱሮ አፈር አይነት አይደለም። አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ። አይዛ እንዲላሉ ይህ አመቱን በሙሉ ይዛል ያዘለም ዘንድሮ በተለያዩ እየሳል ሁል ጊዜ እየቀነሰ እየቀነሰ ወደ መቀነስ ወደ መቀነስ እየተራመደ መስኩ ዘን የሚታዩ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባየው ካሳይ የኢትዮጵያ ሥነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው። ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባይ ደቨርስ የምንለው የሱም አይነት ይቀንሳል ማለት ነው። የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶአደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁኑ ወቅት መረጃውን የሚያገኙት 18 ከመቶ አርሶአደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ የኢትዮጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ። ከጠየቅናቸው ወደ አራት ሺህ ከሚጠጉ አርሶ አደሮች ውስጥ አስራ ስምንት ፐርሰንቱ ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለውን ሌላ ዲቴይልስ ሳንገባ መረጃውን ያገኙ አርሶ አደሮች አስራ ስምንት ፐርሰንት ብቻ ናቸው። ወደ ሰማንያ ሁለት ፐርሰንት የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም። መረጃውንም ደግሞ ደርሷቸውም አያቅሙ። ፎስ ካላወቁም አይደርሳቸውም። መረጃ እንዳያገኙ የሚያግዷቸው ነገሮች ምንድን ናቸው የሚሉትን ለማየት ሞክራቸዋል። አዎ እንደመጠየቅ ብለናል። አንደኛ ስለ መረጃ ራሱ መኖሩን አያቁትም። ያው መረጃ ስለሌለ ነው ይላሉ። ወይ ደግሞ ሬዲዮ በስም በሰፊው ስለማንሰማ ነው ወይ ደግሞ እዚህ ዲቨሎፕመንታል ኤጀንትስ የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም እንደዚህ እዚህ አይነት የመሳሰሉ መልሶችን ነው የሰጡ። ይህ በአማራ፣ ኦሮሚያ፣ ትግራይ፣ ደቡብ እና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው ከአየር ንብረት ለውጥ ጋር በተገናኘ በተለይ እንደ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የአስራ ዘጠኝ ስልሳ ስድስቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ በቅርብ ጊዜ ደግሞ በሰሜን በሰሜን ምስራቅ እንደዚህ፣ በደቡብ እንደዚህ የቦረና ዞንን ተከትሎ በጣም ትልልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል። እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሌ አካባቢን ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል። እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ሕዝብ በዚህ ይጠቃል። ለመሆኑ አርሶ አደሮች በአየር ንብረትና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ። እነዚህ አስራ ስምንት ፐርሰንት ካገኙት ውስጥ ካላገኙት ጋር ሲነጻጽር ያገኙት አርሶ አደሮች የበቆሎ እና የስንዴ ምርታቸው ከአስራ ሰባት እስከ ሀያ ስድስት ፐርሰንት በጣም ከፍ ብሎ አግኝተነዋል። ይሄ ማለት በጣም ትልቅ የሚባል ውጤት ነው። እንደማዳበሪያ፣ እንደ ምርጥ ዘር እንደ ኤክስቴንሽን ሰርቪስ ከእነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴ ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንዖት ታርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት ሌሎች ቡና ላይም ለማጣራት ሞክረን እስካሁን ባለን ዳታ ተጨባጭ መረጃ አላገኘንም። ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63 ከመቶ የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19 ከመቶ የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤት እና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ። ሞዳሊቲው እንዴት ይሁን፣ በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው፣ በሞባይል ስልክ በኩል ነው፣ በእነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንትና ተካሂደው ምን አይነት መረጃ ነው መስጠት ያለበት? ሚሊዮን ሬዲዮ ስንት ቦታ ነው የሚደርሰው? ፍሪኩዌንሲው እንዴት በሚሆን ነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄ እዚህ የአየር ንብረት ጋር በተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር በተገናኘ መረጃውን መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንዲሁም ከእሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀ ነው። በአየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አሰናድቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር፣ የሜትሮሎጂ አገልግሎቶች፣ የግብርና ኤክስቴንሽን ሰራተኞችና የመገናኛ ብዙሃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ኒኔን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው አየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ተፈጥሮ ሳይንስና አካባቢ የተሰኘውን ሳምንታዊ ቅንብር ነበር የተከታተላችሁት። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን ተከታዩ ቅንብር ደግሞ ከኦሮሚያ ወደ አማራ ክልል የሚወስደን ይሆናል። በአማራ ክልል ከቅርብ ዓመታት ወዲህ እየተተገበረ ያለው የማኅበረሰብ አቀፍ የጤና መድን በተለይ የገጠሩን የህብረተሰብ ክፍል ተጠቃሚ እያደረገ መሆኑን አንዳንድ የአሜሪካ ድምፅ ያነጋገራቸው አርሶ አደሮች ገለጡ። ከአሰራር አንጻር የታዘቧቸው ችግሮች ግን አሉ ነው የሚሉት። የአማራ ክልል ጤና ቢሮ በበኩሉ 14 ሚሊዮን የሚደርስ ህዝብ የማኅበረሰብ አቀፍ ጤና መድን ተጠቃሚ ማድረጉን አመልክቷል። አስቴር ምስጋናው ተከታዩን አሰናድታለች። በሀገር አቀፍ ደረጃ በ2003 ዓ ም በህግ የጸደቀው የጤና መድህን በሁለት ይከፈላል። ማህበራዊና ማህበረሰብ አቀፍ የጤና መድህን። በአማራ ክልል ጤና ቢሮ የሀብት አሰባሰብና አጋርነት ዳይሬክቶሬት ዳይሬክተር አቶ አዲሱ አበባው እንደሚሉት በወቅቱ ሁለቱንም አይነት የጤና ዋስትናዎች ተግባራዊ ለማድረግ ጥረት ተጀምሮ ነበር። የመጀመሪያው የማህበራዊ የጤና መድህን ማለትም ከመንግስት ሰራተኛው ደሞዝ የሚቆረጥ ሲሆን በወር ሶስት ፐርሰንት እንዲቆረጥ ቢወሰንም ብዙ ተቃዋሚ ስለገጠመው ሳይሳካ ቀርቷል ብለዋል። ሁለተኛው ማህበረሰብ አቀፍ የጤና መድህን በግል ስራ ማለትም መደበኛ ባልሆነ የስራ ዘርፍ የሚተዳደረውን የህብረተሰብ ክፍል የሚመለከት ነው። ይህም በ2003 ዓ ም በአማራ ክልል በሶስት ወረዳዎች በሙከራ ደረጃ ቢጀመርም በኋላ ላይ በሁሉም አካባቢዎች ተቀባይነት እንዳገኘ አቶ አዲሱ አክለው ገልጸዋል። የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ በአማራ ክልል በአሁኑ ሰዓት 14 ሚሊዮን ህዝብ የሚጠጋ የጤና መድህን ተጠቃሚ ሆኗል አብዛኛው ደግሞ የገጠሩ ማህበረሰብ ነው ብለዋል የማህበረሰብ አቀፍ ጤና መድህን ስራችን በትክክል ማህበረሰባችን እየጠቀመ ያለ ድሃው ማህበረሰብ የመታከም ወጪውን የሚሸፍን ነው 13.9 ሚሊዮን ህዝብ የዚህ የማህበረሰብ አቀፍ ጤና መድህን ተጠቃሚ እንዲሆን አድርገናል ስለዚህ 13.9 ሚሊዮን ህዝብ ማለት 82 ፐርሰንቱ መጠቀም ካለበት ይሄ በዚሁ በጀት ዓመት የተፈጸመ ነው። ይሄንን አድርገን የተሰበሰበው ገንዘብ አጠቃላይ 1.4 ቢሊዮን ለዚህ 1.4 ቢሊዮን ብር ወደ ጤናው ሲስተም ኢንጀክት የሚደረግ ተቋሞቻችንን በግብዓት በተለያየ መጠን የሚያግዝ ነው የሚሆነው ማለት ነው። ለዚህ ማህበረሰባችን ወጪ ሳይፈራ በየትኛውም ጊዜ የሚታከምበት ነው የሚሆነው። በነገራችን ላይ የማህበረሰብ አቀፍ ጤና መድን ከተጀመረ ጀምሮ የህዝባችን ወደ ጤና ተቋም መጥቶ የመታከም ፍላጎት እየጨመረ መጥቷል። በፈለገ ህይወት አጠቃላይ ሆስፒታል ልጃቸው ሲያሳክሙ ያገኘዋቸው አርሶ አደር አሻግሪ አያለው ከደቡብ ጎንደር ዞን እስታይሽ እንደመጡ ነግረውኛል። ስለ ማህበረሰብ አቀፍ የጤና መድህን ደግሞ የሚከተለውን ብለዋል። የጤና ጣቢያ አርኩ የሚመልሰኝ የለም። ይታከማለሁ። በደምብ አረብረ ይከሙኛል። አሁንም እዚህ ሪፈር መጣሁም አሁንም ተባብረውኛል ተባብረውኛል እና ጥሩ ነው የጤና መድኑ ጥቅሙ። እኔ አምስት መቶ ብር በወጣ ያ አምስት ሺህ መድኃኒት አባክናለሁ እነ ቤተሰቦቼ ማለት እና ጥሩ ነው የጤና መድ ስንት ቤተሰብ አለሁት አምስት። እኔም ስታ ለጊዜው አምስት መቶ ብር ከፍላለሁኝ። አመቱን በነጣ ነው የሚታከሙ የጤና መድሪን ካርዴን ብቻ ነው ይዘው የመጡ እና የድሮ ወይም መሞት ነው ያለኝ እድል ወይንም ደግሞ በህድ ደግሞ ያላቅም የገንዘብ ያሸከመኛል። ያን ገንዘብ መክፈል ያቅተኛል። መሞት ነው ያለ ሌላ ሄድ። አሁን ግን ቀርቷል። አሁን ግን ያቀርቶልን ተሻሽሎ ጥሩ ዘመን ሆኖልን በደም ጤንነታችን ነው ተጠብቀ ከባህር ዳር ዙሪያ ወረዳ እንደመጣ የሚናገረው አርሶ አደር ብርሃኑ ካሳ ገና ከቤተሰቦቹ ጋር እያለ ጽንሰ ሀሳቡ እንደገባው ይናገራል። መድን እኔ ጥቅሙ መውቆ በእኔ ላይ አይደለም እኔ እስካሁን እግዚአብሔር ይመስገን እንጂ ቤተሰብ ላይ እኔ በግል እንትን ያለንም፣ ግን የኔ ቤተሰብ በህይወት አልፈዋል። እናቴም አባቴም እና ሁሎችንም ታሳክም ነበር። እኔ ነኝ ጤና መድን እነዚህ ፈለገ ቤቶች ተሳክማቸው ነበር። ሁሎችንም አንድ ብር ወጭ ሳላወጣ በጤና መድን ነው ያሳከምኳቸው። እስከ ሞታቸው ድረስ ወይም በህክምና አዲስ አበባ ድረስ እንኳ እንልካለን። ግን አባቴ የሙተውን በካንሰር ነው። በካንሰር እንኳ ሙቶ ሲታከም በጤና መድኑ ስለሆነ ወጪ እናቴም ልክ እንደዚህ ወጪ የለብኝም። አንዳንዴ ከውስጥ ያሉ የሌሉ መድኒቶች ከውጭ ስንገዛ ብቻ ነው እንጂ ኪሳችን እናወጣ እዚሁ ውስጥ ያለ መድሃኒት ከሆነ ምንም ነገር ወጪ የለብንም። ስለዚህ ጠቅላላ አድርጎ ሲታይ ጤና መድን ጥሩ ነው። የማህበረሰብ አቀፍ የጤና መድህን ተጠቃሚዎች በአገልግሎት አሰጣጥ አሉ ያሏቸው ክፍተቶችንም ተናግረዋል። ከግል መድኃኒት ቤት የተገዛ መድኃኒት አለመወራረድ እና ጤና ጣቢያ አካባቢ ቀልጣፋ አገልግሎት አለማግኘት የሚሉት ተጠቃሚዎች ካነሷቸው ክፍተቶች መካከል ናቸው። ወይዘሮ እርስቴ የሚከተለውን ብለዋል። ግሬየሮማ ቤተሰብ ልጅ በመፍሳት መድኃኒት አለመገኘቱ አንድ ችግር ነው። ለምን ያዝዙናል? ምንጠቀም ብር የከፈልነ የምንታዘዝ ለምን ደግሞ የለም። የጤና ብር በወዲያ ይከፈላል ተብሎ የክልሉ ጤና ቢሮ ኃላፊ ዶክተር መልካሙ አብቴ በጤና መድህን ዙሪያ ያሉ ውድለቶች ይስተካከላሉ ብለዋል። ቢሆን ማህበረሰባችን የሚያነሳቸው ጉዳዮች አሉ። በተለይ በ2015 በጥንካሬና በትኩረት የሚሰራባቸው ጉዳዮች ቢሆን የአገልግሎት አሰጣጥና የመድኃኒት አቅርቦት ጉዳዮች ናቸው። መድኃኒት በተቋሞቹ እንዲኖር ደግሞ ከአሉት ተቋሞቻችን ለመድኃኒት እንዲኖራቸው የማህበረሰብ አቀፍ መድኃኒት ቤት እንዲከፍቱ እያደረግን ነው። ያ መድኃኒት ደግሞ እዛም ካልተገኘ በታወቀ ዋጋ ከግል ድርጅቶች በጨረታ ከታወቀ ዋጋ ከታወቀ አቅራቢ በጨረታ ተሰርቶ ለማህበረሰባችን እንዲደርስ እያደረግን ያለ ነው። በገጠራማው አካባቢ የማህበረሰብ አቀፍ የጤና መድህን ተጠቃሚ ለመሆን ከአንድ እስከ አምስት የቤተሰብ አባል ያለው 350 ብር ከአምስት እስከ ስድስት ቤተሰብ ያለው አራት መቶ ብር ከስድስት እስከ ስምንት ቤተሰብ ያለው ደግሞ አራት መቶ ሰማኒያ ብር በአመት እንደሚከፍል በአማራ ክልል ጤና ቢሮ የሀብት አሰባሰብና አጋርነት ዳይሬክተር የሆኑት አቶ አያሌው አክለው ገልጸዋል። የመንግስት ሰራተኛው ብቻ የሚሳተፍበት የማህበራዊ የጤና መድህን በ2003 ዓ ም ቢጸድቅም በወቅቱ በተነ የተነሳው ተቃውሞ እስካሁን ትግበራ ላይ ሳይውል ቀርቷል። በዘንድሮ ዓመት ግን አስገዳጅና ዝርዝር ሕግ ወጥቶለት በቅርቡ ወደ ትግበራ ይገባል ብለዋል። አቶ አዲሱ ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር አመሰግናለሁ አስቴር። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ከአማራ ክልል ወዲህ ወደ ዩናይት ስቴትስ የሚመልሰን ልዩ ዘገባ ይሆናል ተከታዩ። የፊታችን ጥቅምት 29 በአውሮፓውያኑ የቀን ስሌት ደግሞ ህዳር 8 2022 ዓ.ም የሚካሄዱት የዩናይት ስቴትስ ምርጫዎች በመቃረብ ላይ ናቸው። ሁለቱ ዋና ዋና ፓርቲዎች ተቃራኒ የሆኑ አቋሞቻቸውን የሚያንጸባርቁበት የጽንስ ማቋረጥን የሚመለከተው መራጮች ድምፃቸውን ለማን እንደሚሰጡ ከሚወስኑባቸው ጉዳዮች መካከል አንዱ እንደሚሆን ይጠበቃል። ፕሬዚዳንት ባይደን ከትላንት በስቲያ ማክሰኞ በሰጡት መግለጫ ዴሞክራቲክ ፓርቲያቸው በምርጫው አብላጫውን የምክር ቤት መቀመጫ የሚያሸንፍ ከሆነ የጽንስ ማቋረጥ መብትን የሚያረጋግጠው የሮቪ ዌድ የተባለው ውሳኔ ሕግ ሆኖ እንዲደነገግ የሚያስደርጉ መሆናቸውን ተናግረዋል። የአሜሪካ ድምጿ አኒታ ፓውል በዚህ ወሳኝ የሆነው ርዕሰ ጉዳይ ላይ የተከታተለችውን ደረጀ ደስታ እንደሚከተለው ያቀርበዋል። ሁሉም የአሜሪካ ፖለቲከኞች የሚስማሙበት አንድ ጉዳይ አለ። ያም ከሶስት ሳምንታት በኋላ አሜሪካውያን ትልቅ ውሳኔ የሚጠብቃቸው መሆኑ ነው። ፕሬዚደንት ጆ ባይደን እንዲህ ብለዋል፣ በታሪካችን ትልቅ ውጤት ሊያስከትል የሚችለው ምርጫ የሚቀረው 22 ቀናት ብቻ ነው። በእኔ አስተያየት ቢያንስ በቅርብ ጊዜ ታሪካችን በተለይም የመምረጥ መብትን አስመልክቶ አማራጩና ባለቤትነቱን ፍንትጉ ብሎ በግልጽ የቀረበበት ምርጫ ይመስለኛል። በህዳሩ ምርጫ 470 የሕዝብ እንደራሴዎችና የሕግ መወሰኛ አባላትን መቀመጫዎች ለመሙላት መራጮች ወደ ድምፅ መስጫ ጣቢያዎች ያምራሉ። ከነዚህ መካከል ጽንስ ማቋረጥ መብቶችን በቀዳሚው ዝርዝራቸው ውስጥ የያዙት የሚበዙ መሆናቸውን በቅርቡ የተሰበሰቡ የሕዝብ አስተያየት ድምፆች አመልክተዋል። ፕሬዚደንት ባይደን የዲሞክራቲክ ፓርቲያቸው በምርጫው አብላጫውን የምክር ቤት መቀመጫዎችን የሚያሸንፍ ከሆነ የጽንስ ማቋረጥ መብትንም ያለምንም ጣልቃ ገብነት የሚያረጋግጠውን የሮቪ ዌድ ሕግ ሆኖ እንዲደነገግ የሚያደርጉ መሆኑን ትናንት ማክሰኞ ተናግረዋል። አሁን ጥቂት ድምፆች ጎድለውናል። የመምረጥ መብት የሚያሳስባችሁ ከሆነ ድምፅ መስጠት አለባችሁ። በእነዚህ የአጋማሽ ጊዜ ምርጫዎች ለሕግ መወሰኛ ምክር ቤቱ ተጨማሪ ዲሞክራቶችን መምረጥ፣ የተወካዮች ምክር ቤቱን ዲሞክራቶች እንደያዙ እንዲቆዩ ተጨማሪ ዲሞክራቶች መምረጥም ወሳኝ የሚሆነው ለዚሁ ነው ወገኖች። ያንን ካደረግን ለእናንተና ለአሜሪካ ህዝብ ይህንን ቃል እገባለሁ። ወደ ምክር ቤቱ የምልከው የመጀመሪያው የሕግ ረቂቅ የጽንስ ማቋረጥ መብትን ያለምንም ጣልቃ ገብነት የሚያረጋግጠውን ሮቪ ዌድ ህግ ሆኖ እንዲወጣ ነው። ምክር ቤቱ ሲያሳልፈው ሮው ለመጀመሪያ ጊዜ የአገሪቱ ህግ ሆኖ ከተወሰነበት 50 ዓመታት በኋላ ጥር ወር ላይ እፈርመዋለሁ። ሪፐብሊካኖቹ የሚፈልጉት የጽንስ ማቋረጥ መብት የተገደበ ካልሆነም እስከናካቴው እንዳይኖር ነው የሚፈልጉት። ብሔራዊ በህይወት የመኖር መብት ኮሚቴ ፕሬዚደንት ኬሮል ቶቢያስ እንዲህ ይላሉ። በተቻለ መጠን የቻልነውን ያህል ብዙ ሕይወት ማዳን እንፈልጋለን። ግን እውነት ለመናገር ክፍለ ግዛቶቹ ፅንስ ማቋረጥን የሚፈቅዱ እንኳን ቢሆን በጣም በቅርብ ጊዜ ውስጥ ፅንስ ማቋረጥ ጨርሶ የማይታሰብ ይሆናል። ሴቶች ፅንስ ማቋረጥ የሚገባቸው እንኳን ቢሆን አገልግሎቱን አያገኙትም። ይህ ጉዳይ ለሴኔት አባልነት ተቀራራቢ ፉክክር በሚታይባቸው እንደ ጆርጂያ በመሳሰሉት አንዳንድ የምርጫ ውድድሮች ላይ ከፍተኛው መነጋገሪያ ሆነዋል። የሪፐብሊካን የህግ መወሰኛው ምክር ቤት እጩ ሄርስቸል ዋከር እንዲህ ይላሉ። ፅንስ ማስወረድ፣ ታውቃላችሁ፣ እኔ ክርስቲያን ነኝ፣ ታውቃላችሁ፣ በሕይወት ክቡርነት አምናለሁ። ለሰዎችም ይህንን ነግራችኋለሁ። ጆርጂያ ሕይወትን የምታከብር ክፍለ ግዛት ናት። ስለዚህ እኔም ለሕይወት መከበር የሚቆም ሴናተር እሆናለሁ። ዎከር እንደ ኤሮፓ አቆጣጠር በ2009 የቀድሞዋ የሴት ጓደኛቸው ጽንስ እንድታቋርጥ ገንዘብ ከፍለዋል የሚለውን ክስ ያስተባብላሉ። ከሕዝብ የተሰበሰቡ አስተያየት ድምፆች ሁለት ሦስተኛ የሚሆኑት አሜሪካውያን ጽንስ የማቋረጥ መብትን ይደግፋሉ። ይሁን እንጂ ባለሙያዎች ይህ የምርጫውን ውጤት መቀየር ስለመቻሉ እርግጠኞች አይደሉም። አሽሌክ ክሪዚንገር በካይዘር የቤተሰብ ተቋም የጥናትና ምርምር ዘዴዎች ዳይሬክተር ናቸው። ይህ በጣም ከባድ የሚሊዮን ዶላር ጥያቄ ነው። ስለዚህ ካለፈው የበጋ ወቅት ጀምሮ ጽንስ የማቋረጥ ጉዳይ በዴሞክራቶች ዘንድ በጣም አንገብጋቢ ጉዳይ ይሆናል። ባለፈው ሰኔ ጠቅላይ ፍርድ ቤቱ የዳብስ ውሳኔ የተሰኘውን ውሳኔውን ካስተላለፈ በኋላ ግማሽ የሚሆኑ ዴሞክራት መራጮች ድምፅ ለመስጠት የበለጠ እንዲነሳሱ ያደረጋቸው መሆኑን ተናግረዋል። ከነሱ ከፍተኛው ቁጥር ያላቸው መራጮች ይህ ተፎካካሪዎቹ እንዲናገሩት የሚፈልጉት የመጀመሪያው ቀዳሚ ጉዳያቸው መሆኑን ገልጸዋል። ስለዚህ ጉዳዩ የዴሞክራት ፓርቲዎች አባላት መራጮችን ያነሳሳ ይመስላል። በዚህ ሳምንት በካሊፎርኒያው የምርጫ ቅስቀሳ የተገኙት የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሐሪስ ይህ ጉዳይ ከዩናይትድ ስቴትስም አልፎ የሚያስተጋባ ጉዳይ ነው ብለዋል። በዓለም ዙሪያ ስላሉት አምባገነን መንግስታት ስናስብ ለህዝቦቻቸው እንዲህ ይላሉ። እኛ ስለ መብት ጉዳይ አሜሪካንን እንደ ምሳሌ እንድንከተል ትፈልጋላችሁ? ይኸው አሁን እንዳደረጉት ተመልከቱ። ስለዚህ እዚህ የተደረገው ነገር እየሰፋ ሄዶ ሁል ጊዜም በመላው ዓለም ያሉ ሴቶችንም የሚጎዳ ይሆናል። ዩናይትድ ስቴትስ ውስጥ ከምርጫው መርሃ ግብር አስቀድሞ ድምፅ የመስጠቱ ሂደት ተጀምሯል። አሜሪካውያን ጥቅምት 29 የሚመርጧቸው ተወካዮች ለመጪዎቹ ዓመታት ተግባራዊ የሚደረጉ ጽንስ የማቋረጥ ፖሊሲዎችን የመቅረጽ ስልጣን ይኖራቸዋል። ደረጀ ደስታን ለዘገባው አመሰግናለሁ አድማጮች ወሳኝነቱ የተነገረለትን ይሄን እየተቃረበ የመጣውን የዩናይት ስቴትስ የአጋማሽ ጊዜ ምርጫ የሚመለከቱ ዘገባዎች በመጪዎቹ ሳምንታትና ቀናት በስፋት እንደምናቀርብ ከወዲሁ ለማስታወቅ እንወዳለን። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት ተነግረዋል። ቀደም ብለን ባቀረብነው ዘገባ ተመልክታችሁታል። እሱንም የተመለከተ ወቅታዊ ዘገባ በየዕለቱ እናቀርባለን። ለዛሬ ያልነውም ግን ወደ ማገባደዱ መቃረባችን ነው። ያስተናገድኳቸው አሉላ ከበደ፣ ብርሃን ኃይሉ ለቅንብሩ ፓትሪክ ዲያ ለስርጭት ምህንድስናው ተሰይመው ነበር። ከተቀሩ ባልደረቦች ጋር በዚሁ እንሰናበት ለጋር ከምሽቱ 3 ሰዓት ላይ اللي سأله كل العالم